Voice of America, <laughs> the O.A. <laughs> አቶ ሄኖክ አክሊሉና አቶ ሚካኤል መላከ ያለ ቅድመ ሁኔታ በአስቸኳይ እንዲፈቱ ሲል ዓለም አቀፉ የሰብአዊ መብት ተመዋጋቾች አምነስቲ ኢንተርናሽናል ጠየቀ። ፖሊስ በምርመራ ጊዜ መጠየቂያ መዝገብ ላይ ለክሱ መነሻ አድርጎ ያቀረበው የመደራጀት ምክንያት መብት እንጂ ወንጀል አይደለም ሲሉ የአምነስቲ የአፍሪካ ቀንድ የሰብአዊ ጉዳዮች አጥኚ አቶ ፍስሐ ተክሌ ለአሜሪካ ድምጽ ገልጠዋል። ፖሊስ ተጠርጣሪዎቹን ፍርድ ቤት አቅርቦ የ14 ቀን የምርመራ ጊዜ ቀጠሮን ጠይቆባቸው ነበረ ሲሆን ፍርድ ቤቱ ግን ሰባት ቀን ነው የፈቀደው። ጠበቃ አለልኝ ምህረቱ ፖሊስ ተጠርጣሪዎቹ ከፍልስጤም ኤምባሲ ጋር ግንኙነት ያደርጋሉ መባሉ እንዳሳዘናቸው ተናግረዋል። ሲዮን ግርማ ዝርዝሩን ይዛለች። የአምነስቲው ኢንተርናሽናል የአፍሪካ ቀንድ ተመራማሪ አቶ ፍሳሀ ተክሌ ለቪኦኤ እንደተናገሩት ጥቅምት ስድስት የታሰሩትና በትናንትና ሁለት ፍርድ ቤት የቀረቡት ጠበቃ ሄኖክ አክሊሉና አቶ ሚካኤል መላከ ያለ ቅድመ ሁኔታ በአስቸኳይ መፈታት አለባቸው የሚለው የድርጅታቸው አቋም መሆኑን ነው። በአስቸኳይና ያለ ቅድመ ሁኔታ ይፈቱ የሚለውን ነገር አምነስቲ የሚጠቀምበት የሕሊና እስረኞች ናቸው የምንላቸው ሰዎች ሲታሰሩ ነው፣ ወይ ደግሞ ሰዎች መብታቸውን በመጠቀማቸው ምክንያት ብቻ ወንጀል ሳይሰሩ ሲታሰሩ ነው። ስለዚህ አሁን ባለው ሁኔታ ባለን መረጃ የተለያየ መረጃም የፖሊስ ክስም መሰረት እሱም ተከታትለናል ሄኖክና ሚካኤል የተከሰሱበት ነገር ራሱ ወጣቶችን በማደራጀት ከአዲስ አበባ ውጭ በተወለዱ ሰዎች መመራት አደለባትን በማለታቸው እንዲሁም ደግሞ ከፓለስታይን ኤምባሲ ጋር ግንኙነት በማድረጋቸው የሚል ነው እና እነዚህ ነገሮች ወንጀል አይደሉም። ካደረጓቸውም መብታቸውን ኤክሰርሳይስ ያደረጉት ፓለስታይን ኤምባሲ ኢትዮጵያ ውስጥ ያለው የኢትዮጵያ ህግ መሰረት ነው። የኢትዮጵያ መንግስት ፍቃድ ነው። ኢትዮጵያ መንግስት ያደረገውን ነገር ነው እና ና ሌሎች መደራጀት መ መንግስትም ለማዘባቂያ ህጎችም የተቀመጡ ናቸው እና እነዚህ ሰዎች መታሰር አልነበረባቸውም። በተለይ ደግሞ ሄኖክን ይታወቃል፣ ብዙ ሰዎችን የጥብቅና ሲያገለግል በነፃም ያገለግል የኖረ ነው። በተለይ በጸረ ሽበሮች የተከሰሱ ግን ሰዎችን በመቶዎች የሚቆጠሩ ሰዎችን የሕግ ድጋፍ እያ ሲያረግ የታወቀ ነው እና እንደዚህ አይነት ሰውን ማድረግም በገቢ አይደለም እና ለሰዎች መታሰራል ስላልነበረባቸው ነው ያለ ቅድመ ሁኔታ ቶቱ የምንለው። ከአቶ ሄኖክ ጠበቃ አንዱ የሆኑት አቶ አለልኝ ምህረቱ በበኩላቸው ተጠርጣሪዎቹ ከፍልስጤም ኤምባሲ ጋር ግንኙነት ያደርጋሉ መባሉ እንዳሳዘናቸው ተናግረዋል። አዲስ አበባ በአዲስ አበባውያን ብቻ ትመራለች በሚል የሚሰጡት ቅስቀሳ ህዝብ እርስ በርስ እንዲራራ ምክንያት ፈጥረዋል። ሌላው ከፓለስታይን ወይም ከፍልስጤን ቆንስላ ጋር ግንኙነት ያደርጋሉ የሚል ጥርጣሬ ያለን የሚል ነው። እስካሁን ድረስ ፍልስጤን ጋር ምን ተደረገ ምን ተወሰደ የሚባል ነገር በግልጽ የቀረበ ነገር የለም፣ ግን ሀሳቡ በመነሳቱ ብቻ በጣም እኛ አዝነናል። ምክንያቱም ድሮ ግንቦት ሰባት ጋር ተገናኝተዋል፣ ከነት ጋር ተገናኝተዋል እየተባለ ሰው በሰው ላይ ሰው ሲለጠፍ ነበር ዛሬ እነዚህ ድርጅቶች ሀገር ውስጥ ሲገቡ ደግሞ እንደገና ሌላ ጋር ማገናኘት በጣም የሚያሳስ ነው። ለማንኛውም እነዚህ እነዚህ በእነዚህ ምክንያቶች ጠርጥሬያቸዋለሁ እና ጊዜ ይሰጠኝ ምርመራ አጣርቼ ላቅርብ አ ብሎ አስራ አራት ቀን ነበር የጠየቀው ፖሊስ ፍርድ ቤቱ የፈቀደው ሰባት ቀን ነው። በእኛ በኩል እንግዲህ ለህኖክ ሶስት ጠበቆች ነው ቀርበው የነበረው። አቶ ዳማው በኩል ነበር በእኛ ቤት እንትኑ የቀረበው መከራከሪያው የቀረበው መከራከሪያ የነበረው አንደኛ ይሄ ጊዜ ደረው የሚያሰጥ አይደለም፣ ጉዳዩ በውጭ መከታተል ይቻላል፣ የጊዜ ቀጠሮ ሊሰጥ አይገባም የሚል ነበር። በሁለተኛ ደረጃ ይህን ከሆነ ዋስትና ሊፈቀድ ይገባል የሚል ነበር። ነገር ግን ፍርድ ቤቱ የሰጠው ብይን ሲነበብ የሰማ ነው ሀሳብን መግለጽ መብት ቢሆንም የሌላውን ሰው መብት እንዳይነካ ጥንቃቄ ማድረግ ያስፈልጋል። በዚህ ምክንያት ሰባት ቀን በጣቢያ ቆይተው ይቅረቡ። በዋስትና ቢለቀቁ ማስረጃ ሊያጠፉ ይችላሉ፣ ዚልግም ወስደናል የሚል ነው የተነበበው። በችሎት ላይ ስማ ነው ፍርድ ቤቱ ፖሊስ ያቀረበውን የምርመራ ውጤት ለማድመጥ ለጥቅምት አስራ አምስት ሁለት ሺህ አስራ አንድ ዓመተ ምህረት ተለዋጭ ቀጠሮ መስጠቱን ጠበቃ አለልኝ ጨምረው ተናግረዋል። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ።